ቮይስ ኦፍ አሜሪካ። በአነስተኛ ገቢ ማስገኛ ስራ የሚተዳደሩ ሴቶችና የአካል ጉዳት ያለባቸውን ልጆች የሚያሳድጉ ወላጆች የኮሮና ቫይረስን ተከትሎ በሚደርስባቸው ጫና ኑሯቸው መወሳሰቡን ገለጹ። አንድ የበጎ አድራጎት ድርጅት ከአንድ ሚሊዮን አምስት መቶ ሺህ ብር በላይ የሚገመት ገንዘብ ወጪ በማድረግ በኮሮና ቫይረስ የተጎዱ 293 ቤተሰቦችና አካል ጉዳተኛ ወላጆችን እየደገፈ መሆኑን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዘርዘር ያለ ዘገባ አለው። በሐዋሳ ከተማ የቡሬ ቀበሌ ነዋሪ የሆኑት ወይዘሮ አበራሽ ገብረ መስቀል የሚታደሩት በኦጌሻ ሲሆን የአእምሮ እድገት ውስንነት ያለበት ምጃቸውን የሚያሳድጉት ከዚሁ ስራ በሚያገኙት ገቢ ነበር። ተከራይቶ እንደሚኖር የሚናገሩት ወይዘሮ አበራሽ አሁን ግን በኮሮና ቫይረስ ምክንያት በቀን በአማካይ ከ50 እስከ አንድ መቶ ብር የሚያገኙትን ስራቸውን እንዲያቆሙ መገደዳቸውን ለቪኦኤ ተናግሯል። ተከራይቼ ነው ሙሉ እሱንም አንድ ሁለት መቶ ያረጉት ለእኔ ባዘኔታ ነው እንጂ ይህና ዳል ነበረ። ኪራዩ ከባድ ነው። በቃ ስራ ማጣው እንግዳራበኝ አሁን እንግዲህ በቃ ሳል ምናምን የሚለኝ ስራ ማቆም ነው ያለው። እንግዲህ እግዚአብሔር ያውቃል። እጃቸው የኮሮና ቫይረስ ይዞ ይመጣብናል የተባለ እንደሚገለልባቸው የአእምሮ እድገት ውስንነት ስላለበት ብቻ በአልዋልታ በለይቶ ማቆያ መሰንበቱንም ገልጧል። ሲቃይ አላገኝ የጤንነቴን ግን ደህና ነኝ ከነ ልጄ። ከወራት በፊት በሶቤት ተቀጥራ በመስራት ከእለት ወጪዋ እስከ አስቤዛውና አልባሷቷ ራሷን ችላ መኖሯን የምትገልጠው ሌላው የከተማ ነዋሪ መቅደስ መላኩም ከባድ ነው ያለችውን ወቅት ያሳለፈች መሆኑን ጠቁማለች። እግሬን ያምኛል። እግሬን ኦፕራሲዮን ሆኛለሁ። እነዛ እርዳታ ያደርጉልኛል። አምስት ዙር ነው ከዚህ ጋር ከተደረገ ከኮሮና ጋርም በተያዘ ነው። በፊትም ያው ያግዛሉ እንዲሁ። ሶስት ሼር እናመሰግናለሁ። ከባድ ነው። እኔ ቤትም ተኝቼ ስላለው ተሰራበትም የለም ስራም የለም አስቸጋሪ ሁኔታ ላይ ነው። ይህንን የተመለከተው ሻ ኢትዮጵያ ሀዋሳ ማዕከል ይህ ችግር የገጠማቸውን የህብረተሰብ ክፍል እየለየ ድጋፍ ማድረጉን የማዕከሉ ስራ አስኪያጅ አቶ ዳግም ጌታውን ተናግሯል። ድርጅቱ በዋናነት አካል ጉዳተኞች በማንኛውም ማህበራዊና ኢኮኖሚያዊ እንቅስቃሴዎች ውስጥ እኩል ተሳታፊ እንዲሆኑ የሚሰራ ሲሆን ባለፉት አምስት ወራት ውስጥ ከአንድ ሚሊዮን ብር በላይ የሚገመት ገንዘብ ወጪ በማድረግ በኮሮና ወረርሽኝ የተጎዱ ቤተሰቦችን መደገፉን ተናግሯል። ሻ ኢትዮጵያ የኮሮና ቫይረስ መስፋፋትን ተከትሎ ወይም ወደ ሀገራችን መግባትን ተከትሎ በተለይ አካል ጉዳተኞች ለዚህ ቫይረስ ዋናነት ተጋላጭ ስለሚሆኑ ለነሱ ለጥንቃቄ እንዲረዳቸው የተለያዩ የምግብ ቁሳቁሶችንና ና የንጽህና መጠበቂያ ማቴሪያሎችን ከዚህ በፊት ለአራት ወራት ሲሰጥ ቆይቶ ዛሬ የአምስተኛና ና የመጨረሻ ዙሩን በመስጠት ላይ ይገኛል። በዚህ መሰረት አዋሳ ላይ ለ115 ሰዎች የምግብና የንጽህና መጠበቂያ ድጋፍ ሲያደርግ ነበረ። በዶሬ ባፋና ለ38 ሰዎች በአለታ ወንዶ ደግሞ ለ40 ሰዎች ይህንን አገልግሎት ሲሰጥ ቆይቷል። ከዛ በተጨማሪ በይርጋ ጨፌ ወንዶ ገነትና ይርጋ አለም ከተሞች ላይ ከላይት ፎር ዘወልድ በተገኘ የገንዘብ ድጋፍ ለእያንዳንዱ ሰው በወር የሁለት ሺ ብር ድጋፍ በማድረግ የተለያዩ የምግብና ንጽህና መጠበቂያ እቃዎችን ገዝተው እንዲጠቀሙ ድጋፍ አድርጓል ማለት ነው። ድጋፍ ከተደረገላቸው መካከል ወይዘሮ መስተዋት ታደሰ የሁለት አካል ጉዳተኛ ልጆች እናት መሆናቸውን አስታውቀው በወረርሽኙ ወቅት አካል ጉዳተኛ ልጆችን ጠብቆ ማሳደግ በራሱ ፈተና ነው ብሏል። ማዕከሉ በተደጋጋሚ ያደረገላቸው ድጋፍ ወረርሽኙ ያሳደረባቸውን ጫና እንደቀነሰላቸውም ተናግሯል። በፊትም በትልቁ ሕክምና ምናምንም ይረዱን ነበር። አንዳንድ ስልጠና ላይ ምናምን ይረዱን ነበረ። አሁን ደግሞ እንዴት ነው ኮሮና ቫይረስ ከገባ በኋላ ኑሮማ ከባድ ነው ልጅ ይዘት ሌሎች አደሉ ያው አካል ጉዳተኛ የሆኑት ወይዘሮ ነው የሚያከድር ድጋፍ እንደተደረገላቸውና ሶስት ልጆች እንዳላቸው ነው ተናገሩት። ወይዘሮ ነው ማ የኮሮና ወረርሽኝ ከተከሰተ በኋላ እና ባለቤት የምናገኘው አነስተኛ ገቢ በመቀዛቀዙ ለችግር ተጋልጠናል ብለዋል ብሏል። የማዕከሉ ድጋፍ ለከፋ ችግር እንዳይጋለጡ እንደረዳቸው ገልጠው ለተደረገላቸው ድጋፍ ምስጋናቸውን አቅርበዋል። በአዋሳ ከተማ አስተዳደር የሰራተኛና ማህበራዊ ጉዳይ ጉዳይ መምሪያ የማህበራዊ ደህንነት ልማት ስራ ሂደት አስተባባሪ ወይዘሮ አስተር ግዛዊ በኩላቸው እንዳሉት አካል ጉዳተኞችና ቤተሰቦቻቸው በወረርሽኙ ምክንያት ለከፋ ጉዳት እንዳይጋለጡ ማዕከሉ ረድቷቸዋል። ሴቶች አካል ጉዳተኞችና ቤተሰቦቻቸው ለኮሮና ወረርሽኝ ተጋላጭ እንዳይሆኑ ማድረግና ተደጋግፎ መሻገር እንጂ ማግለልና አድሎ መፈጸም አይገባም ብለዋል። ለዚህ በሽታ ተጋላጭ የሆኑና ኑሯቸውን በአነስተኛ ገቢ ምንጭ የሚመሩ የህብረተሰብ ክፍሎችን ከቤት እንዳይወጡ ወረርሽኙን ለመከላከል በቤት እንዲቆዩ ሲደረግ ደግሞ በቤት ሲቆዩ አንዳንድ ድጋፎችን በማድረግ ህብረተሰቡን ሲደግፍ የቆየበት ስርዓት ሰፊ ነበረ። ልክ እንደዚሁ በተመሳሳይ መልኩ ቸሻየር ኢትዮጵያ በተደጋጋሚ ነው በአዋሳ ከተማ ለሚኖሩ ከአዋሳ ከተማ ውጪ በሲዳማ ክልል የተለያዩ ዞኖችና ወረዳዎች ድጋፍ ሲያደርግ እንደነበረ በሪፖርቱ ሰምተናል። እዚህም በነበረው ፕሮግራም በተደጋጋሚ መጥቻ ድጋፍ ሲደረግልን በዋናነት እራሳችንን ከዚህ ወረርሽኝ ጠብቀን ማህበረሰባችንን ጠብቀን ቤተሰባችንን ጠብቀን ሀገራችንን ጠብቀን እንድንሸጋገር ነው በዋናነት አላማው። ከዛ ባሻገር ደግሞ በቤተሰባችን በማህበረሰባችን ያሉ አካል ጉዳተኛ ህጻናትን በቤት ስናቆይ በምን መልክ ነው ማቆየት ያለብን የሚለውንም በተደጋጋሚ በነበረ ፕሮግራም ላይ የግንዛቤ ማስጨበጫ ትምህርቶችን ተሰጥተዋል። የኮሮና ቫይረስ በሴቶች በተለይም የመገለል እድል በሚያጋጥማቸው የአካል ጉዳትና የአእምሮ ውስንነት ባለባቸው ህጻናት ላይ የከፋ ጉዳት ያደርሳል። ሴቶች ከጤና ጉዳትና ሌሎችን በመጠበቅና በመንከባከብ ከሚደርስባቸው ጫና በተጨማሪ ለከፍተኛ ኢኮኖሚና ስራ ማጣት ችግር ይዳረጋሉ ነው ተባለው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሷል።